በቤንሻንጉል ጉሙዝ ክልል በኩርሙክ ጊዜያዊ መጠለያ የነበሩ 220 የሱዳን ስደተኞች በዚያው ክልል ውስጥ ወደተዘጋጀ የኡራ ቋሚ መጠለያ እየተዛወሩ መሆናቸውን የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት አስታውቋል። በአገልግሎት ተቋሙ የአሶሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ ለአሜሪካ ድምጽ በሰጡት ቃል ስደተኞቹ የነበሩበት የኩርሙዝ ጊዜያዊ መቆያ ዓለም አቀፍ መስፈርትን እንደማያሟላ ጠቅሰው አዲሱ የውራ መጠለያ ጣቢያ ለመዘጋጀት ወቅቷል ነው ያሉት። እስካሁን ድረስ 4000 ስደተኞች ወደ አዲሱ መጠለያ መግባታቸውን ጨምሮ የተናገሩት አቶ ያሲን ቀሪዎቹ 18000 ስደተኞች በ10 ቀናት ውስጥ ወደ መጠለያው ይጓጓዛሉ ብለዋል። ገብረ ሚካኤል ገብረ መድን የተከታተለው። ከአንድ አመት በላይ ባስቆጠረውና አሁንም እየተስፋፋ በቀጠለው የሱዳኑ የእርስ በርስ ጦርነት ምክንያት ተሰደው በቤኒሻንጉል ጉሙዝ ክልል በኩል ወደ ኢትዮጵያ የገቡ ስደተኞች ቁጥር 22000 መድረሱን የስደተኞችና ከስደት ተመላሾች አገልግሎት አስታውቀዋል። እነዚህን ስደተኞች በጊዜያዊነት ከቆዩበት ኩርሙክ መጠለያ ጣቢያ አዲስ ወደ ተዘጋጀው የኡራ መጠለያ ጣቢያ ማዛወር እንደተጀመረም የአገልግሎት ተቋሙ የአሶሳ ቅርንጫፍ ጽፈት ቤት ኃላፊ አቶ ያሲን አሸናፊ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ተናግረዋል። ቁርሞክ፣ አካባቢ የሰፈሩት ሀያ ሁለት ሺህ ስደተኞችን ወደ ኡራ ሳይት ሪሎኬት የምናደርግበት ሁኔታ ነው ያለው። እስካሁን ወደ ኡራ ሳይት ምን ያህል ስደተኞች ተጓጉዘዋል? ወደ አራት ሺህ ስደተኞች ተጓጉዘዋል። አሁን አሁን የሚቀጥለው አስራ ስምንት ሺ እንደዚህ የማጓጓዝ ስራ በአስር ቀን ውስጥ ቅድም እንደጠቀስኩልህ ኡራ ሳይት የሚባል እናሰፍራለን ማለት ነው። የተለያዩ አስፈላጊ ድሮች ትምህርት ቤት ሚመራ ያስፈልጋል፣ ጤና ጣቢያ ያስፈልጋል። ይህን ይሄን በመገንባት ጊዜ የተወሰደ ስለሆነ ይህን አሁን በጊዜያዊነት እየገነባ ነው በዚህ አስር ቀን ውስጥ አጠቃላይ ወደዚያ የምናጓጉዝበት ሁኔታ አለ። ስደተኞቹ የተጠለሉበት የኩርሙክ አካባቢ ለድንበር የቀረበ በመሆኑና የዓለም አቀፍ ሕጉ ደግሞ ስደተኞች ከድንበር ቢያንስ 50 ኪሎ ሜትር ርቀው መስፈር አለባቸው ስለሚል ለሱዳናውያኑ ስደተኞች በዚያው በቤኒሻንጉል ጉሙዝ ክልል ውስጥ ከአሶሳ ከተማ 23 ኪሎ ሜትር ርቆ በሚገኘው ኡራ ወረዳ ውስጥ አዲሱ መጠለያ ጣቢያ መዘጋጀቱን ኃላፊው አስረድተዋል። አዲሱ የኡራ መጠለያ ጣቢያ እስከ 50 ሺህ ስደተኞችን እንዲዝ ተደርጎ መዘጋጀቱንም ኃላፊው ገልጸዋል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአርም በኩርሙክ ጊዜያዊ መጠለያ ያሉትን ሱዳናውያን ስደተኞች ወደ አዲሱ የኡራ መጠለያ የማዛወር ሥራ ባለፈው ሰኔ ወር መጀመሩን አውስቶ እስካለፈው ሳምንት ድረስ 3400 ስደተኞች ወደዚያው መግባታቸውን ከ6 ቀናት በፊት በማኅበራዊ ትስስር ገጹ ላይ ይፋ ባደረገው መረጃ አመልክተዋል። የሱዳኑ ጦርነት እየተስፋፋ በመምጣቱ ሱዳናውያኑ አሁንም በቤኒሻንጉል ጉሙዝ ክልል በኩል ወደ ኢትዮጵያ እየገቡ መሆናቸውን የገለጹት ኃላፊው አቶ ያሲን አሸናፊ በየቀኑ ከ60 እስከ 100 ሰዎችን እንቀበላለን ብለዋል። ለስደተኞቹ አስፈላጊ አገልግሎት ለማቅረብ እንዲቻልም ዓለም አቀፉ ማኅበረሰብ ድጋፍ እንዲያደርግ ጠይቀዋል። ዓለም አቀፍ የለጋሽ ድሮች በጣም ከጊዜ ወደ ጊዜ የቀነሰ ያለበት ሁኔታ ነው ያለው። ይች ቀንሱ ደግሞ ያው ለስደተኛ የሚሰጠው ሰርቪስ ላይ በጣም ችግር ይፈጥራል። ስለዚህ እኛ ግን ከች አበሳተል አድቮኬት የማድረግ ስራ ይፈልጋል። በዚም መስሪያ ቤት ይህን የሄደበት ያለበት ሁኔታ ነው ያለው አጠናቶ ይቀጥላል። ስለዚህ ሁሉም ግን ያው እጥረቱ እንዳለ ታውቆ በቀጣይ ሁሉም ቀረብ አድርጎ መፍትሄ ማምጣት እንዳይገባ ጎልን ነው። ኢትዮጵያ በአማራ ክልል ምዕራብ ጎንደር ዞን በሚገኙት መጠለያ ማዕከላትም ከስድስት ሺህ በላይ የሱዳን ስደተኞችን ያስጠለለች ሲሆን የሱዳን ጦርነት ከተቀሰቀሰ ጀምሮ እስካሁን ከሀምሳ ስምንት ሺህ በላይ ስደተኞችና ጥገኝነት ጠያቄዎች ከሱዳን ተፈናቅለው ወደ ኢትዮጵያ መግባታቸውን የዩኤንኤችሲአር መረጃ ያመለክታል። ከእነዚህም መካከል 64 ከመቶ የሚሆኑት ሱዳናውያን መሆናቸውን የስደተኞች ተቋሙ አስታውቋል። ከጎረቤት ሀገር ሱዳን የሚሰደዱ ሰዎች በሁለት የመግቢያ በሮች ማለትም በቤኒሻንጉል ጉሙዝ ክልል በኩርሙክ በኩልና በአማራ ክልል በመተማ በኩል ወደ ኢትዮጵያ እንደሚገቡ ይታወቃል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ